የዶናልድ ትራምፕ ግድያ ሙከራ ተጠርጣሪ ክስ ተመሰረተበት ይላል። በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ ዕጩ በሆኑት በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራ በፖለቲካ ምክንያት ስለሚፈጸሙ ጥያቄዎች አዳዲስ ጥያቄዎች እያስነስቷል። ለፕሬዚዳንታዊ ልዩ የደህንነት ጥበቃ አገልግሎት ወይም ሴክሬት ሰርቪስ ተጨማሪ ገንዘብና አቅም እንዲመደብ የዲሞክራቲክ ፓርቲውም የሪፐብሊካን ፓርቲዎችም አመራሮች ጥሪ አቅርበዋል። የአሜሪካ ድምጽ የምክር ቤታዊ ዘጋቢ ካትሪን ጂፕሰን ተጨማሪ አላት። ቆንጅታዬ ይህ እንደሚከተሉት ታቀርበዋለች። ፕሬዚደንት ጆ ባይደን በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ለሁለተኛ ጊዜ የተደረገውን የግድያ ሙከራ ትናንት ሰኞ አውግዘዋል። አሜሪካ ውስጥ ልዩነቶቻችንን የምንፈታው በሰላማዊ መንገድ በምርጫ ኮሮጆ እንጂ በጠመንጃ አይደለም። የዩናይትድ ስቴትስ ልዩ የፕሬዝደንታዊ ጥበቃ አገልግሎት ሴክሬት ሰርቪስ አስቀድሞም እንደ አውሮፓውያን የዘመን አቆጣጠር ሐምሌ 13 ቀን በቀድሞ ፕሬዝደንት ላይ በተፈጸመው የመጀመሪያው የግድያ ሙከራ አያያዙ በዩናይትድ ስቴትስ ምክር ቤት ምርመራ እየተካሄደበት ሲሆን የተወካዮች ምክር ቤቱ አፈጉባኤ ማይክ ጆንሰን ለፎክስ ኒውስ በሰጡት ቃል ለሁለተኛ ጊዜ የግድያ ሙከራ መደገሙ የለውጥ እርምጃ መውሰድን የበለጠ አስፈላጊ አድርጎታል ብለዋል። እንደሚመስለኝ የፕሬዝዳንታዊ ደህንነት ጥበቃ አገልግሎት ውስጥ የሚሰሩ አንዳንድ ሀገር ወዳድ መልካም ሰዎች አሉ። አመራሩ ላይ ግን እምነት የለንም። ዶናልድ ትራምፕ ትናንት ለፋክስ ኒውስ ዲጂታል ዜና ክፍል በሰጡት ቃለመጠይቅ የግድያ ሙከራ የሚደረግባቸው ዲሞክራቶች በሚናገሩት የተነሳ ነው ሲሉ ውንጀላ አሰምተዋል። እሳቸው ይህን ይበሉ እንጂ የመወሰኛ ምክር ቤቱ የብዙሃኑ ዲሞክራቶች መሪ ቸክ ሹመር ትናንትና የግድያ ሙከራውን አውግዘው ተናግረዋል። በአሜሪካ አንዳችን በፖለቲካ የተነሳ የሚፈጸም ጥቃት ቦታ የለውም። የግድያ ሙከራው ተጠርጣሪ ራያን ሩት ፍሎሪዳ በሚገኘው የሚስተር ትራምፕ የጎልፍ መጫወቻ ቁጥቋጦ ውስጥ ጠበንጃ ይዞ በመደበቅ ክስ ቀርቦበታል። የሐምሳ ስምንት ዓመቱ ተጠርጣሪ ከሩሲያ ጋር በምታካሂደው ጦርነት የዩክሬን ጠንካራ ደጋፊዋ ነው። እንደ አውሮፓውያን አቆጣጠር በ2022 ስለ ጦርነቱ ለኒስዊክ ሮሜኒያ በሰጠው ቃለ መጠይቅ እንዲህ ሲል ተናግሮ ነበር። በዚህ ጦርነት ያለው ልዩነት ቁልጭ ብሎ የሚታይ ነገር ነው። አንዱ ፍትሐዊ ነው፣ ሌላኛው አይደለም። በሌላ በኩል የግድያ ሙከራው ለዩናይትድ ስቴትስ ማስጠንቀቂያ ነው ስትል ትናንት ሰኞ ሩሲያ ተናግራለች። የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በእሳት መጫወት ዋጋ ያስከፍላል። በቀድሞ ፕሬዚደንት ላይ እሁድ ዕለት የደረሰውን ሁለተኛ የግድያ ሙከራ ተከትሎ የህግ አስከባሪ ባለሥልጣናት ለጋዜጠኞች በሰጡት ቃል ከመጀመሪያው ሙከራ በኋላ የተወሰዱት ተጨማሪ የጥበቃ ማጠናከሪያ እርምጃዎች ጠቅመዋል ብለዋል። የፓልም ቤች ወረዳ ፖሊስ አዛዥ ሪክ ብራድሻው እንዲህ ሲሉ አስረድተዋል። የተዘረገው ሥራ አሰርቷል። ምክንያቱም ተጠርጣሪው አስበው ማድረጋ ሳይደርስ በቁጥጥር ስር አውለነዋል፣ ሕግ ፊት አቅርበነዋል። የግድያ ሙከራ ተጠርጣሪው በከባድ ወንጀል የተፈረደበት ሆኖ ሳለ የጦር መሳሪያ ይዞ በመገኘት እንዲሁም የመሳሪያውን የምዝገባ ቁጥር በማጥፋት ወንጀል በተመሰረቱበት ክሶች ትናንት ፍርድ ቤት ቀርበዋል።